ሰላም ለናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። በምሽቱ ከሚሰሙት ጉዳዮች መካከል ከዛሬ ጀምሮ በአጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት፣ የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የማስተማር አገልግሎት እንድትቀላቀሉ ጥሪ ማድረግ እፈልጋለሁ። ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ ኢትዮጵያ በጥሮታ ለሚገኙ መምህራን ጥሪ አቅርባለች። ዝርዝር ጉዳዩ ቆየት ብሎ ይሰማል። የደን ምንጣሮ ይኖራል። የእርሻ ማስፋፋት ይኖራል። እነ እነ ነገሮች እንግዲህ ተደማምረው ሁኔታ አደጋ ማለት ነው።ሃምሳ ዓመታትን ያስቆጠረው የባቢሌ ዝሆኖች መጠለያ የመጥፋት አደጋ እንደተጋረጠበት ስለመሰማቱ የሚያወሰው ዘገባም በምሽቱ ይደመጣል ተጨማሪ ዘገባዎችም የተካተቱበትን ምሽት ዝግጅት ሀብታሙ ስዩ መመር አለው ኤልያስ አስማረ ደግሞ ቅንብሩን ያከናውናል በመቀጠል ስመኝ ሸቆዬ አጫጭር የዓለም ዜናዎችን ታሰማናለች አመሰግናለሁ ሀብታሙ። ላለፉት 65 ዓመታት ስዕሎችን በፍየል ቆዳ ላይ በመሳል አድናቆትን ያተረፉት ክቡር ዶክተር ሎሬት አርቲስት ለማጉያ ከዚህ ዓለም በሞት መለየታቸውን የፋና ብሮድካስቲንግ ኮርፖሬሽን አስታውቋል። ክቡር ዶክተር አርቲስት ለማጉያ በሕክምና ሲረዱ ቆይተው በተወለዱ በ92 ዓመታቸው ነው ዛሬ ያረፉት። አርቲስት ለማጉያ ከአስር ሺህ በላይ ስዕሎችን በመሳል አድናቆት ያተረፉ ሲሆን ስራዎቻቸውንም በቢሾፍቱ ከተማ በሚገኘው ለማጉያ የሥነ ጥበብ ማዕከል ውስጥ ለጎብኚዎች ያሳዩ ነበር። የቀብር ስነ ስርዓታቸውም ሐሙስ በቢሾፍቱ ከተማ የሚፈጸም ይሆናል። የኢፌድሪ መከላከያ ሰራዊት ተጨማሪ ሁለት እዞችን በአዲስ መልክ ማደራጀቱን መግለጹን ተከትሎ የትግራይ ክልል መንግስት ባወጣው መግለጫ ከክልሉ ጋር በተያያዘ የመከላከያ ሰራዊትና ጦር መሳሪያ መንቀሳቀስ አይችልም ሲላስታወቀ። አስታወቀ። የኢፌዴሪ መከላከያ ሰራዊት የሚሰጡኝን ግዳጆች በፍጥነት ማከናወን ያስችሉኛል ያላቸውን ሁለት እዞች በአዲስ መልክ ማደራጀቱን የገለጸው ባለፈው ሳምንት ነበር። የትግራይ ክልል መንግስት ከትላንት በስቲያ ቅዳሜ ባወጣው መግለጫ ግን አሁን ያለው የፌዴራል መንግስት የመከላከያ ሰራዊት እንደ አዲስ የማደራጀት ስልጣን ስለሌለው ከትግራይ ጋር የተያያዙ የስምሪትም ሆነ የአመራርና የአደረጃጀት ለውጦች የሰራዊትም ሆነ የጦር መሳሪያ እንቅስቃሴ ፍጹም ተቀባይነትና ተፈጻሚነት የለውም ብሏል። መግለጫውን ተከትሎ ከመከላከያ ሰራዊት መልስ ለማግኘት ያደረግነው ጥረት ባይሳካም አንድ የሰራዊቱ ከፍተኛ መኮንን ለሀገር ውስጥ መገናኛ ብዙሃን ሰራዊቱ በማንኛውም የሀገሪቱ አካባቢ ተንቀሳቅሶ ስራውን ለመስራት የሚያስቆመው አካል የለም ማለታቸው ተዘግቧል። ዘገባውን ያደረሰን ሙልጌታ ጽባ ነው። ለሳምንታት በተቃውሞ ስትውናጥ የከረመችው ናይጄሪያ ፕሬዚዳንት ሙሐመዱ ቡሃሪ በሀገሪቱ ሰላም እንዲወርድ ትላንት እሁድ ተማጽኖ አሰምተዋል። ለሁለት ሳምንት የዘለቀውን የተቃውሞ እንቅስቃሴ ተከትሎ እየተፈጸመ ያለውን የዝርፊያ ተግባር የሀገሪቱ ባለስልጣናት ለማስቆም እየጣሩ ሲሆን የናይጄሪያው ርዕሰ ብሔር ከሰላም ተማጽኗቸው ጋር አያይዘው በሁከቱ ህይወታቸው ላለፈው ሰላማዊ ሰልፈኞች ሰልፈኞችና የጸጥታ ኃይሎች እንዲሁም ንብረታቸው ለወደመባቸው ሰዎች ፍትህ የሚያገኙበት ምርመራ ሌጎስ ላይ እንዲከፈት የሚደግፉ መሆናቸውን አመልክተዋል። መላው የሀገሪቱ ህዝብ ሰላሙንና ወንድማማችነቱን እንዲጠብቅም ፕሬዝዳንቱ ተማጽነዋል። ፕሬዝዳንት ቡሃሪ ብጥብጡን በተመለከተ ምንም መግለጫ ሳይሰጡ በመክረማቸው በከባዱ መተቸታቸው አይዘነጋም። አምነስቲ ኢንተርናሽናል እንዳስታወቀው ለሁለት ሳምንታት በዘለቀው ሁከት ቢያንስ 56 ሰዎች ተገድለዋል። የሀገሪቱ ባለስልጣናት የተቃውሞ እንቅስቃሴው በወንጀለኞች ተጠልፏል ሲሉ ተቃዋሚ ሰልፈኞች ደግሞ ይህን የሚሉት የእኛን ጥያቄዎች ለማጣጣል ነው ብለዋል። የናይጄሪያ ፕሬዝዳንት ጽህፈት ቤት በመግለጫው በዝርፊያና ንብረት በማውደም የተጠረጠሩ 229 ሰዎች ሌጎስ ውስጥ ለፍርድ ይቀርባሉ ብሏል። ዩናይትድ ስቴትስ በኮቪድ-19 ሳቢያ የሞቱትና በቫይረሱ በተያያዙት ሰዎች አሀዞች በዓለም ቀዳሚውን ስፍራ እንደያዘች ባለችበት በአሁኑ ወቅት የሆዋይት ሀውስ ጽህፈት ቤት ሹሙ ማርክ ሜዶዝ ሀገሪቱ ወረርሽኙን አትቆጣጠርም ይልቁንም የምንቆጣጠረው መከላከያ ክትባቶቹን መድኃኒቶቹንና ሌሎቹንም አስፈላጊ ግብዓቶችን ማግኘታችንን ነው ሲሉ ተናገሩ። ማርክ ሜዶስ ይህን ያሉት ትላንት እሁድ ከሲኤንኤን የቴሌቪዥን ጋዜጠኛ ጄክ ታፐር ጋር ባደረጉት ንትርክ የታየበት ቃለ መጠይቅ ላይ ነው። የፕሬዝዳንት ዶናልድ ትራምፕን የወረርሽኝ አያያዝ የተከላከሉት ማርክ ሜዶስ ትራምፕ ሁሉን ነገር አድርገዋል፣ ዛሬ የተሻለ ሁኔታ ላይ ነን። ባይደን ቢሆኑ ኖሮ ሁሉን ነገር ዘጋግተው ያስቀምጡት ነበር ብለዋል የነገ ሳምንት ማክሰኞ በሚካሄደው ፕሬዝዳንታዊ ምርጫ ፕሬዚዳንት ትራምፕን የሚፎካከሯቸው የዲሞክራቲክ ፓርቲው እጩ ጆ ባይደን አስከትለው በሰጡት ምላሽ ትራምፕ ወረርሽኙን የመቆጣጠር ብቃት እንደሌላቸው አሳይተዋል። ማርክ ሜዶስ የተናገሩት አምልጧቸው አይደለም። ከመጀመሪያው አንስቶ ፕሬዚዳንት ትራምፕ ቀውሱን በተመለከተ የሚከተሉትን ስትራቴጂ ነው በግልጽ ያሳዩን፣ ብለዋል ያም በወረርሽኙ እጅ ሰጥቶ እንደሌለ በመቁጠር እልም ብሎ ይጠፋል ብሎ ተስፋ ማድረግ ነው። ግን አልጠፋም፣ አይጠፋምም ሲሉ ባይደን አስረድተዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኞሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ቪኦኤ አምሃሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶቻችንን አዳምጡ። ሐሳብ፣ ጥቆማችሁንም አድርሱን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ በጥሮታ ላይ ያሉና በሌሎች ስራዎች ላይ የተሰማሩ መምህራንን ለበጎ ፈቃድ የማስተማር ስራ እየጠራች ነው። መምህራኑ ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ እንደሚያግዙም ተነግረዋል። የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያም እኔም ማስተምራለሁ በሚል መሪ ቃል ይፋ የተደረገው ንቅናቄ በመቀላቀል ዛሬ በዳግማዊ ሚኒሊክ ትምህርት ቤት ተገኝተው ማስተማር ጀምረዋል። ፀሐይ ዳምጠው ተጨማሪ አላት። 26 ሚሊዮን የኢትዮጵያ ተማሪዎች በኮረና ወረርሽኝ ምክንያት እቤት መዋል ከጀመሩ ከሰባት ወር በላይ እንዳስቆጠሩ ነው የተገለጸው። ዛሬ በአዲስ አበባ የተካሄደው ስነስርዓትም ይህንኑ የተቋረጠ ትምህርት ከማስቀጠል ጋር የተገናኘ ነው። በወረርሽኙ ምክንያት የተቋረጠውን ትምህርት ለማስቀጠል የከተማ አስተዳደር የተለያዩ ተግባራትን ሲያከናውን ነበር ያሉት ምክትል ከንቲባ አዳነች አቤቤ፣ አሁንም ወረርሽኙ ስላልጠፋ ተማሪዎችና መላው የትምህርት ማህበረሰብ ተገቢውን ጥንቃቄ እንዲያደርጉ አሳስቧል። አሁንም የኮሮና ቫይረስ ተግዳሮት ከሀገራችን ወጥቷል ማለት አይደለም። ነገር ግን እንዴት መከላከል እንዳለብን ምን ጥንቃቄ ማድረግ እንዳለብን በደንብ ልምድ አግኝተንበታል የተለያዩ ግንዛቤ ማስጨበጫ ስራዎች ሲሰሩ ቆይተዋል። የተለያዩ ቁሳቁሶችን በሀገራችን ማምረት ጀምረናል። የጤና ተቋማትም ጉዳዩን ወዴት እየሄደ እንዳለና ያለበትን ደረጃ አይተው ምክሮችን በመስጠት ስራዎቻችንን ሳናቋርጥ፣ ነገር ግን ጥንቃቄያችንን እያጠናከርን ስራዎቻችንን መስራት እንደምንችል በሰጡን ምክር መሰረት ትምህርት ቤትን ዛሬ ማስጀመር በተለይ ለሃይ ስኩል ግድ ስላለን እዚህ ተገናኝተናል። እንግዲህ እናንተም ወደ ትምህርት ቤት ስትመለሱ በዋናነት ትኩረት ማድረግ ያለባችሁ አንዱ ትምህርታችሁ ላይ ነው። ሁለተኛው ራሳችሁን ቅድሚያ ሰጥታችሁ ከኮሮና ቫይረስ ራሳችሁ መከላከል ነው። ምክትል ከንቲባው አክሎም ሁሉም በጎ ፈቃደኛ ማህበረሰብ የማስተማር ተግባሩ ላይ እንዲሳተፉ ጥሪ አቅርበዋል። በአዲስ አበባ ከተማ የስምንተኛና የአስራሁለተኛ ክፍል የገጽ ለገጽ የማካካሻ ትምህርት መጀመሩም ተገልጿል። የትምህርት ሚኒስትሩ ዶክተር ጌታውን መኩሪያ ደግሞ እኔም አስተምራለሁ በሚል መሪ ቃል የሚካሄደውንና የመምህራንን ጫና ለመቀነስ የታቀደውን የበጎ ፍቃድ ንቅናቄ የ12ተኛ ክፍል ተማሪዎችን በማስተማር አስጀምረዋል። በትምህርት ቤቱ በምወጣ መርሃ ግብር መሰረት ለአርባ አምስት ቀን የማስተማር ስራውን እንደሚያከናውኑም ተናግረዋል። በሁሉም የሀገራችን አካባቢዎች ያላችሁ በመንግስት ስራ ላይ የተሰማራችሁ፣ በግል ስራ ላይ የተሰማራችሁ፣ ምናልባትም በተለያየ ምክንያት ከተለያየ የትምህርት ተቋማት ተመርቃችሁ ጊዜ ያላችሁ ወጣቶች ከዛሬ ጀምሮ በአጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት፣ የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የሀገርን ጥሪ የመንግስትን ጥሪ የነዚህ ብሩህ አእምሮ ወጣቶችን ጥሪ እንድትቀበሉ የማስተማር አገልግሎት እንድትቀላቀሉ ጥሬን ማድረግ እፈልጋለሁ። እኔ ከዛሬ ጀምሮ በዚህ ሁለተኛ ደረጃ የዳግማዊ ምኒልክ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎችን ፊዚክስ አስተምራለሁ። በሳምንት እንደሚወጣልኝ ፕሮግራም ተገኝቼ ተማሪዎቼን ማስተማር እፈልጋለሁ። ከትምህርቱም ባሻገር ፊዚክስ እንዴት አይነት ፋውንዴሽናል የሆነ ሳብጀክት እንደሆነ ማስተማር እፈልጋለሁ። ስለዚህ ከዛሬ ጀምሮ አስተማሪ ነኝ ማለት ነው። ተማሪዎች ከጤና ባለሙያዎችና መምህራን የምሰጣቸው ምክርና አቅጣጫ በአግባቡ እንዲተገብሩም ጥሪ አቅርበዋል ሚኒስትሩም። ምክትል ከንቲባ አዳነች አቤቤ በበኩላቸው ተማሪዎች ከኮቪድ-19 በተጨማሪ የመማር ማስተማር ሂደቱን ለማስተጓጎል ከሚንቀሳቀሱ ጸረ ሰላም አካላት እንዲርቁ ጠይቋል። ትምህርት ቤቶች የሰላም ማዕከል ናቸው። ትምህርት ቤቶች የሚያስተምሩ እውቀት የሚገበይባቸው ማዕከላት እንጂ ለሰላም መደፍረስ ቦታና ስፍራ አይደሉም። ሰላም ምናልባት ሰላምን አቶ ወደ እናንተ ጎራ የሚል ቢኖር ሰላምን ስጡት፣ ሰላምን አስተምሩት፣ ከእናንተ እንዲማር እድል ስጡት እንጂ በምንም አይነት ሰላማችሁን እንዲወስድባችሁ ክፍተት እንዳሰጡ የከተማ አስተዳደሩ በዘንድሮ የትምህርት ዘመን የመማር ማስተማር ሂደት እንድሳካ ከተማሪዎች ደንብ ልብስ ጀምሮ የመማሪያ ቁሳቁሶች፣ እንዲሁም የንጽህና መጠበቂያ ቁሳቁሶች እንደሚያቀርብ ወይዘሮ ዳነች ጨምረው ተናግረዋል። ለአሜሪካ ድምፅ ሀይድ አምጦ ከአዲስ አበባም ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ማናቸውም አስተያየቶችንም ሆነ ጥቆማዎችን በቪኦኤ አምሃሪክ የማህበራዊ ገጻችን በኩል አድርሱን። ከኢትዮጵያ ጠቅላላ የቆዳ ስፋት 85 በመቶ የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለሥልጣን አስታውቋል። በተለይ በኦሮሚያና በሶማሌ ክልሎች መካከል በሚገኘው የባቤሌ ዝሆኖች መጠለያ ሕገ ወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችል የመጠለያው ኃላፊዎች ለአሜሪካ ድምፅ ተናግረዋል። ስመኝሽ የቆየ ይህንንና ሌሎች በኢትዮጵያ የተፈጥሮ ሀብት ላይ የተጋረጡ ፈተናዎች የሚዳስስ ዝግጅት ባለሙያዎችን አነጋግራ አዘጋጅታለች። ቀጥሎ ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምትነት የሚጠቀሰው ከተመሠረተ ከሐምሳ ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሀል የሚገኘውና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳና የሀረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓመተ ምሕረት ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽሕፈት ቤት ኃላፊ አቶ አደም መሀመድ ለአሜሪካ ድምፅ ተናግረዋል። እንደ ሀገር በነበረው ጉዛዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም ጥቂት ሰዎች ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ በተለይ ደግሞ ወሳኝ የሚባሉ የዞን የሚኖሩበትን የሚዋለዱበትን የሚራቡበትን ምግብ የሚያገኙበትን ውሃ የሚያገኙበትን የኤሬርና ጎበሌ ሸለቆችን በመያዝ ውስጡ በመስፈር ዞኖቹ እና ሌሎች የዱር እንስሳት በነጻነት እንዳይንቀሳቀሱ የማድረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አስወጣንም የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ እነዚህ ነገሮች እንግዲህ ተደማምሮ የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከቷቸዋል ማለት ነው። በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ፣ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ። የህግ በላይነትን ለማስከበር መንግስት ብዙ እርምጃ ሄደዋል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ቀጥታ አካላት ጋርም ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ፣ መጠላው የሀገር ሀብት ነው፣ ያስፈልጋል። እስካሁን ድረስ ህብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ስላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት ያቻለው ምክንያቱም እዛ የገባው ህዝብ በሁለቱ ክልሎች ስር የሚተዳደር ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩት ሲሆን አሁን ሶስት መቶ ሀያ ብቻ ቀርተዋል። ከስድስት ሺ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። ህጎች የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ከሚዳ ይጋጫም ሲያገኝ ሰው ይገላል። በዛም በቀን ሰውም ዞን ይገላል። በዚሁ ከቀጠለ ምናልባት ከሁለት ዓመት በኋላ ዞን አይኖርም። ከህገ ወጥ ሰፈራ በተጨማሪ ህገ ወጥ አደን በባቢሌ መጠለያና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት ሀያ ዓመታትም ኢትዮጵያ ዘጠና በመቶ የሚሆኑ ዝሆኖቿን አታ በአሁኑ ሰዓት ኢትዮጵያ ውስጥ አንድ ሺ ዘጠኝ መቶ ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይገልጻሉ። ጥፋቱ የሚከሰተው በኢትዮጵያ ነች ነው የውጭ ዜጎች በንግድ ስርዓት ውስጥ ከገባ በኋላ ነው። እንግዲህ በዚህ ዙሪያ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ መቶ ሀምሳ ሺህ ዶላር የሚሸጥ ከሆነ ሁለቱን ጥርሱን በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ ሰላሳ ሺ ብር ይቀጣል ስራት ከሆነ እስከ አምስት ዓመት ይቀጣል፣ ነው የሚለው። ስለዚህ ያንን ብር ከፍሎ መቶ አምሳ ሺ ዶላር ወይም ሁለት መቶ ሺ ዶላር ሽጦ ሰላሳ ሺ ብር መቀጣት ምንም ማለት አይደለም። ስለዚህ ኢንከሬጅ የሚያደርግ ነው ዲስከሬጅ የሚያደርግ የህግ አግባብ አይደለም ያለው። ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገ ወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገ ወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5 ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል። ቀይ ከበረው በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ ለምሳሌ ራይ ነው የአንበሳ መንጋም እንዲሁም አቢሲኒያን ላዮን ወይም ብላክ ላዮን የሚሉታለ እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ኒቃርኒ ቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ኒቃርኒ ቦረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይል ዳስ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ዴጌ አካባቢ የንጉዱ ይረስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይል ዳስ ሜዳ አህያ የሚባለው ሬር ኬዝ ነው። የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰው ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል። የዱር እንስሳት ሀብት በዲስፐርስ አለ በታቸው እነን እዚህ ያለውን ፍሬ በልተው እዛ ማዶ በመጣላቸው እንደገና በተፈጥሮ ራሱ ምን መልሶ ኢኮሲስተሙን ጠብቆ ሰርቫይቭ እንዲያደርግ ያደርጋል። ደሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆንና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የፀደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ ሀያ አምስት ተራራዎች ከአራት ሺ ሜትር ከፍታ በላይ ነው ያሏት የእነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀጥል ማድረግ ነው ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያ ና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደ ና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በአሁኑ ወቅት የመረጃ ደህንነት ጉዳይ አሳሳቢ ደረጃ ላይ ደርሰዋል። በዓለም ዙሪያም ሀገራት፣ ተቋማትና ግለሰቦች በየደረጃው የዲጂታል መረጃ ደህንነታቸውን ለመጠበቅ የተለያዩ ጥረቶችን ያደርጋሉ። በኢትዮጵያም ጋዜጠኞች፣ የፖለቲካ ፓርቲ አባላት እንዲሁም የሰብአዊ መብት ታጋዮች በተለያዩ ወቅቶች የማህበራዊ ገጾቻቸው እየተጠለፉ ገንዘብ የሚጠየቁበትና ሌሎች ምስሎችና መረጃዎች የሚወጡበት አጋጣሚ እየጨመረ ነው። በመብቶችና ዲሞክራሲ እድገት መርሃ ግብር ዳይሬክተርና የዲጂታል ደህንነት አሰልጣኝ የሆነው አጥናፍ ብርሃኔ ከወራት በፊት በአማርኛ በኦሮምኛና በእንግሊዝኛ የተዘጋጀና በድረገጽ ላይ የሚሰራጭ የዲጂታል ደህንነት መመሪያን አዘጋጅተዋል። ከዚህ ጉዳይ ጋር ተያይዞም ኤደን ገረመው አጥናፍ ብርሃኔን ተቋማትና ግለሰቦች ዲጂታል ደህንነታቸውን ለማስጠበቅ ሊወስዷቸው ስለሚገቡ ጥንቃቄዎች አነጋግረዋለች። በዚህ ባለንበት ዘመናዊ ዓለም ውስጥ ሰዎች ስራቸውን፣ ትምህርታቸውን፣ የጓደኝነትና የቤተሰብ ቁርኝታቸውን ሳይቀር ምናባዊ በሆነው የድረ ገጽ የመረጃ ቋት ላይ ማስቀመጣቸው የተለመደ ነገር ሆኗል። ይሁንና ድረገጾች ላይ ማንነትና መረጃዎች በተደጋጋሚ ይሰረቃሉ። በተለይም ደግሞ ጋዜጠኞችና የሰብአዊ መብት ታጋዮች እንዲሁም ተጽዕኖ ፈጣሪ ሰዎች ለእንደዚህ አይነት የድረ ገጽ ላይ ሌብነት የተጋለጡ ናቸው። የዲጂታል ባለሙያው አጥናፍ ብርሃኔ በ2012 የካቲት ወር ላይ በአማርኛ በኦሮሚኛና በእንግሊዝኛ ያዘጋጀው ጋዜጠኞችና የሰብአዊ መብት ታጋዮች ራሳቸውን ከዲጂታል ጥቃት እንዲከላከሉ የሚያግዘውን መምሪያ አስፈላጊነት እንዲህ ይገልጻል። በሴኩሪቲ መሪያው የተዘጋጀው ጋዜጠኞችንና የሰብአዊ መብት ተሟጋቾችን የዲጂታል ደህንነታቸውን እንዲጠብቁ የሚያደርግ መመሪያ ነው ማለት ነው። ምንድነው? የተለያዩ ሶፍትዌሮችን ወይም ደግሞ ከዲጂታል ደህንነት ጋር የሚዛመዱ የተለያዩ አፕሊኬሽኖችን፣ ቱሎችን በተለያዩ ቋንቋዎች የሚያዘጋጅ ለትርፍ ያልተቋቋመ ኦርጋናይዜሽን ነው። በተለይ ከልምድም እንደምናውቀው የሰብአዊ መብት ተሟጋቾች እና ጋዜጠኞች ስልካቸው ይጠለፋል፣ ዶክመንታቸው ይመዘበራል። በእስር ወቅት ኮምፒውተራቸውም ኮንፊስኬት ስለሚደረግ በውስጡ በዲጂታል መሳሪያዎቻቸው የዋዛቸውም ዶክመንቶች እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ መመሪያ ነው። ኢትዮጵያ ውስጥ በተለይም ጋዜጠኞችና የሰብአዊ መብት ተከራካሪዎች የዲጂታል ደህንነት አደጋ ላይ መሆኑንና ለዚህም በአብዛኛው መብቴ ተነክቷል የሚሉ አካላትና ቡድኖች እንዲሁም መንግስት ተጠያቂ እንደሚሆኑም አጥናፍ ይገልጻል። በተጨማሪም የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት የዲጂታል ጥቃት ማድረሻ መተግበሪያዎችንም እንደሚገዛ ይፋ ሆኗልም ይላል ባለን ኤክስፔሪያንስ ብዙ የዲጂታል ጥቃቶች በመንግስት እንደደረሱ በሪፖርቶች ያሳያል። በተለይ መቀመጫውን ካናዳ ያደረገው ሲቲዝን ላብ የሚባል የቴክኖሎጂ ላይ ሪሰርች የሚሰራ ተቋም በጣም በተደጋጋሚ ሪፖርቶችን ሲያወጣ ነበረ። የኢትዮጵያ መንግስት በጣም የሚታወቁ የሃኪንግ ላይ የሚሰሩ ይሄ በመጥለፍ የሚታወቁ ካምፓኒዎችን በመቅጠር አገር ውስጥ ያሉትንም ሆነ ውጭ ሀገር ያሉ የፖለቲካ አራማጆች የሰብአዊ መብት ተሟጋቾች እና ጋዜጠኞች ጭምር አካውንቶች ሲሰረጉ በሪፖርት የታየ እና እስካሁንም ዶክመንቶቹ በኢንተርኔት ላይ አሉ። ለምሳሌ ከዚህ ቀደም ከወጡት ሪፖርቶች መካከል አንደኛው በጣም ፒክቸሮች ለምሳሌ የቀድሞውን የግንቦት ሰባት መሪ የዶክተር ብርሃኑ ነጋም ፎቶ ሲያወርዱ ከኢንተርኔት ላይ ሰዎች አብረው ከፒክቸሩ ጋር አታች የተደረጉ ማልዌር ወይም ደግሞ ኮምፒውተራችሁን እስከገቡ በኋላ መረጃን ለሌላ ወገን አሳልፈው የሚሰጡ ጥቃቅን አፕሊኬሽኖች ወይም ሶፍትዌሮች ይጫኑ እና የዛን ሰው መረጃ አሳልፎ ይሰጣሉ ማለት ነው። ለምሳሌ አንደኛው የነዛ የካምፓኒዎቹ መልስ የሚሆነው በእነዚህ የሰብአዊ መብት ተሟጋቾች እና በተለያዩ ተቋማት ሲጠየቁ መልስ የሚሆነው እኛ ሶፍትዌሩን የምንሸጠው ሀገራት ከኛ የሚገዙት ለደህንነታቸው፣ ለሀገር ደህንነት ሲሉ ነው እንጂ የሰብአዊ መብት ተሟጋቾችና ጋዜጠኞችን አታክለ ማድረግ አይደለም የሚል ግን፣ እዚህ ሀገር ሲስተዋል የነበረው የኢሳት ጋዜጠኞች ሀክ ተደርገው ያውቃሉ። የተለያዩ ሶፍትዌሮች ወደ ኢሜሎቻቸው እየተላኩ አታችመንቶች ወደ ኢሜሎቻቸው እየተላኩ የኮሚኒኬሽናቸው አደጋ ላይ እንዲወድቅ ተደርጎ ያውቃል። ይህም በብዙ ሪፖርቶች የተደገፈ ነው። ስለዚህ ሀገር ውስጥ ያሉት ደግሞ አብዛኛውን ጊዜ የሰብአዊ መብት ተሟጋችም ሆነ ጋዜጠኛ ይታሰራል። ዘረ በኋላም የሚጠቀሙባቸው የዲጂታል መሳሪያዎች በፖሊስ ተመዝብረው የተለያዩ አካውንቶቻቸው አደጋ ላይ ይወድቃሉ። ኢሜሎቻቸውን ምንድን ነው የዚህ ሀገሩ እኔም ኤክስፔሪንሱ ስላለኝ ሀይል የተቀላቀለበት ነው። አንድ ሰው አካውንቱን አልሰጥም ካለ ወይም ካለች ድብደባ እና የተለያየ ማሰቃየት ስለሚደርስባቸው ያላቸውን ፓስዋርድ ወይም ደግሞ የይለፍ ቃሉ የተለያዩ ኢሜሎቻቸውን፣ ሶሻል ሚዲያ አካውንቶቻቸውን፣ ዶኪመንቶቻቸውን የይለፍ ቃል ይሰጣሉ ማለት ነው። ይህም ምንድን ነው ድብደባን፣ ስቃይን ፍራቻ የሚደርሱ ነው። ብዙ ሰዎች አብዛኛውን ጊዜ ለማስታወስ እንዲመቻቸው በማለት የይለፍ ቃላቶቻቸው ቀላል የሆኑ ስልክ ቁጥሮችና የልደት ቀናቶች እንዲሁም የቅርብ ሰው ስሞች መሆናቸው መረጃዎቻቸው እንዲመዘበሩ የተመቻቸ እድል ይፈጥራል የሚለው አጥናፍ፣ ሰዎች መረጃቸውን ሊያጡባቸው የሚችሉባቸውን መንገዶች እንዲህ ይዘረዝራል። ተሟጋቾቹ በጋዜጠኞችና በሚዲያ ተቋማት ላይ የሚደርሱ ጥቃቶች አሁን በጣም እየተለመዱ መጥተዋል። በተለይ ከጠንካራ የይለፍ ቃል አለማስቀመጥ ጋር ተያይዞ በቸልተኝነት የሚጠቀሙባቸውን የሶሻል ሚዲያ አካውንቶች ከፍተው በመተው በመሄድ የሚደረጉ አሉ። አንዳንዶቹ ደግሞ በአጭር የጽሑፍ መልእክት ፓስዋርድ ሪሴት በማድረግ እንግዲህ፣ አሁን የዲጂታል ሴኪሪቲ አንዱ ራስን መጠበቂያ መርህ የሚባለው ኢንክሪፕሽን የሚባል ጽንሰ ሀሳብ አለ። ኢንክሪፕሽን ማለት አንድን ዶክመንት፣ አንድን ኮሚኒኬሽን አንደርስታንድ ወደማይደረግ አንደርስታንድ ወደማይደረግ ወደማይነበብ ኮድ ቀይሮ ማስቀመጥ ማለት ነው። ከዛ የተፈቀደለት ሰው ብቻ ያንን እንዲጠቀም ያንን ወደሚነበብ ትርጉም ወደሚሰጥ አረፍተ ነገር ስቴትመንት ቀይሮ እንዲረዳው ማድረግ ማለት ነው እና የቀጥታ ስልክና የአጭር መልእክቶች አገር ውስጥ ባለ የቴሌኮም ፕሮቫይደር ወይም ደግሞ የስልክ አገልግሎት በሚሰጥ ካምፓኒ የቀጥታ የስልክና የአጭር መልእክት ልውውጦች በጣም ሴኪሪቲ ችግር ያለባቸው ናቸው። በዚህ ምክንያት ምንድን ነው ማንም ይሄ የአገር ውስጥ ያለ የቴሌኮም አገልግሎት የሚሰጥ መስሪያ ቤት ውስጥ የሚሰራ ተቋም የእኛን የስልክ ግንኙነት እና የአጭር የጽሁፍ መልእክት የማየት እድሉ ሰፊ ነው ማለት ነው ከፈለገ። ስለዚህ የአብዛኞቹ ጋዜጠኞች እና የሰብአዊ መብት ተሟጋቾች የሚጠቀሙባቸው የሶሻል ሚዲያ አካውንቶች እና የኢሜል አድሬሱ አድራሻዎች ላይ ፓስዋርድን የጠፋባቸውን ፓስዋርድ ድጋሚ ማግኛ መንገድ የአጭር የጽሑፍ መልእክት ስልኮቻቸውን ያስቀምጣሉ ማለት ነው። ሰው በዛ መንገድ የነሱን አካውንት ኢዝሊ ይሰረቃሉ፣ እነሱ ቁጥጥር ውጭ እንዲወጣ ይደረጋል ማለት ነው። ከዚህ በተጨማሪም ሰዎች በተለያየ አጋጣሚዎች ጊዜያዊ የሆኑ እና ተመሳስለው የተሰሩ ማህበራዊ ድረገጽ ሊንኮች እንዲላክላቸው በመደረግ መለያ ስማቸውና የይለፍ ቃላቶቻቸውን ካስገቡ በኋላ ማንነታቸው እንደሚሰረቅም አጥናፍ ይገልጻል። መተግበሪያው በነጻ በድረ ገጽ ላይ የሚገኝ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አብራችሁን ስላመሻችሁ እናመሰግናለን ሀብታሙ ስዩም በመስተንግዶው ትዝታ በላቸው በአርትኦቱ ኤልያስ አስማሬ ደግሞ በቅንብሩ አብረናችሁ አምሽተናል የነገ ሰው ይበለን ደህና እደሩ